ፕሬዚደንት ባራክ ኦባማ በዩናይትድ ስቴትስ ፕሬዚደንትነት አፍሪካን ለአራተኛ ጊዜ ለመጎብኘት ተዘጋጅተዋል። በአባታቸው የትውልድ ሀገር በኬንያ በመዲናዋ ናይሮቢ በዓለም አቀፍ የንግድ ስራ ጉባኤ ላይ ይሳተፋሉ። ኢትዮጵያን በሚጎበኙበት ጊዜ ደግሞ ከአፍሪካ መሪዎች ጋር ተገናኝተው ይነጋግራሉ። የጸረ ሽብር ትግል በአጀንዳቸው አብይ ስፍራ እንደሚይዝ ታውቋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ክፍል ረዳት ሚኒስትር የሆኑት ሊንዳ ቶማስ ግሪንፊልድ ከፕሬዚደንቱ ጋር አብረዋቸው ይጓዛሉ። አዳነች ሳዬ ለዛሬ የአፍሪካ ነክ ርዕሶች ይዘዋለች። I stand before you as the President of the United States and a proud American. በዩናይትድ ስቴትስ ፕሬዚደንትነቴና በአሜሪካዊነቴ በመኩራት ፊታችሁ ቆም ያለሁ እንደ አፍሪካዊ ልጅ ሆኜም ነው ፊታችሁ የቆምኩት። ፕሬዚደንት ኦባማ ወደ አፍሪካ የሚጓዙት ባለፈው ዓመት በተካሄደው ዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ላይ የታየውን መሻሻል ለማጠናከር ነው። ወደ ኢትዮጵያ መዲና አዲስ አበባ ከማምራታቸው በፊት በኬንያ መዲና ናይሮቢ በመጪው ቅዳሜና ሁድ በዓለም አቀፍ የንግድ ስራ ጉባኤ ላይ ይሳተፋሉ። የአሜሪካ ድምጽ ሬዲዮ ጋዜጠኛ ሻካ ሳሊ፣ ፕሬዚዳንቱ አዲስ አበባ መሄድ የለባቸውም ብለው የሚያስቡ ሰዎች አሉ፣ ለምን ይመስሎታል? የሚል ጥያቄ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ አቅርበዋል። ለእኛ ጠቃሚ ጉብኝት ነው። የኢትዮጵያ ሕዝብና መንግስት በአሸባሪነት ላይ የሚያካሄዱትን ትግል በመደገፍ ረገድ ያለንን ቁርጠኝነት ያሳያል። ሰብዓዊ መብትንና የፕሬስ ነፃነትን በሚመለከት ለኢትዮጵያ መንግስት መልእክቶች ለማስተላለፍም ለፕሬዝዳንቱ በር ይከፍታል። ከሰብዓዊ መብት አንጻር ኢትዮጵያ ትክክለኛውን ቦታ እንድትይዝ ይህ መንግስት ጥረት ማድረጉን ይቀጥላል። ፕሬዚደንት ኦባማ ከኢትዮጵያ መሪዎች ጋር ተገናኝተው ይነጋገራሉ። የአፍሪካ ህብረት ዋና ጽህፈት ቤትን ይጎበኛሉ፣ ለአመራሩም ንግግር ያደርጋሉ። የዩናይትድ ስቴትስ ፕሬዚደንት አፍሪቃን የሚጎበኙት በደቡብ ሱዳን ፕሬዚደንት ሳልቫኪር እና በተቃዋሚያቸው መሪ ሪያህ ማቻር ኃይሎች መካከል አስከፊ የእርስ በርስ ጦርነት በሚያካሄዱበት ወቅት ነው። መፍትሄው ሰላም ነው። ሆኖም ሁለቱም ወገኖች ወደ ሰላም አቅጣጫ ለማምራት ሲሉ የግል ጉዳያቸውን ወደ ጎን የመተው ፍላጎት አላሳዩም። ሻካ ሳሊ ስለ ብሩንዲ ጉዳይም ለሊንዳ ቶማስ ግሪንፊልድ ጥያቄ አንስቷል። የብሩንዲ ፕሬዝደንት ፒየር እንኩሩንዚዛ ለሶስተኛ ጊዜ በፕሬዚዳንትነት መወዳደርን አስመልክቶ የዩናይትድ ስቴትስን አቋም አብራርተዋል። በማንኛውም ሀገር ቢሆን ለፕሬዝዳንቱ ጥቅም ሲባል የፕሬዝዳንቱን የስራ ጊዜ ለማራዘም የሀገሪቱን ህገ መንግስት እንዲለውጥ እንደማንደግፍ ምንጊዜም ቢሆን ግልጽ ስናደርግ ቆይተናል። ፕሬዚደንት ኦባማ በጉብኝታቸው ወቅት አሜሪካ እያደገች ላለችው አፍሪቃ ያላትን ድጋፍ በድጋሚ የማረጋገጥ ዕቅድ አላቸው። ከአፍሪቃ አቻዎቻቸው ጋርም ስለ መልካም አስተዳደር ጉዳይ ማንሳቱን ይቀጥላሉ። ለአዲሲቱ አፍሪቃ፣ እየመጠቀች ላለችው አፍሪቃ ጽዋ እናንሳ ሕዝቦቻችን ሁሉ የሚሹትንና የሚገባቸውን ብሩህ ተስፋ የተሞላች አፍሪቃን ለማምጣት በጋራ ለሰላም፣ ለብልጽግና፣ ለፍትህ በምናደርገው ጥረት ለመቀጠልም ጽዋ እናንሳ። ፕሬዚደንት ኦባማ አቻምና ሴኔጋልን፣ ደቡብ አፍሪቃንና ታንዜኒያን በጎበኙበት ወቅት በንግድ በመዋዕለ ነዋይ ትሰትና በመሠረተ ልማት ዝርጋታ ረገድ የዩናይትድ ስቴትስን ትብብር ከፍ የሚያደርጉ እቅድ ሐሳቦችን አቅርበው ነበር። በኬንያና በኢትዮጵያ የሚያካሄዱት ጉብኝትም ዩናይትድ ስቴትስ የሁለቱ ሀገሮች ብቻ ሳትሆን ከሰሃራ በመለስ ላሉት የአፍሪካ ሀገሮች ሁሉ ጠንካራ አጋር መሆኗን የሚያመለክት ተመሳሳይ መልእክት የማስተላለፍ ዓላማ አለው። በጤና ጥበቃና በትምህርት መስኮች የታዩትን መሻሻሎች በማጠናከር በአልሻባብ ምክንያትና ኬንያ ላይ በተፈጸሙት አሳዛኝ ድርጊቶች ምክንያት በምስራቅ አፍሪቃ ወሳኝ በሆነው ጸረ ሽብር ትግል ላይ ትኩረት መስጠትን ያካትታል። የዩናይትድ ስቴትስ ፕሬዚደንት የአባታቸውን ሀገር የሚጎበኙት አልሸባብ በተደጋጋሚ ጥቃት በሚያካሄድበት ወቅትና የአልሸባብ አማጽያን አቻምና 67 ሰዎችን የገደሉበት ናይሮቢ ውስጥ የሚገኘው ዌስት ጌት የተባለው የገበያ አዳራሽ እንደገና በተከፈተበት ወቅት ነው። የኢትዮጵያ ጉብኝታቸውን በሚመለከት ደግሞ ስራ ላይ ያለ የዩናይትድ ስቴትስ ፕሬዚደንት ኢትዮጵያን ሲጎበኝ ለመጀመሪያ ጊዜ መሆኑ ይታወቃል። የአፍሪካ ሕብረት ዋና ጽህፈት ቤትን የሚጎበኙበት ዋና ምክንያት የጸረ አሸባሪነት ትግል እንደሆነ ተጠቅሷል። በተለይም በአልሸባብ ላይ በሚካሄደው ትግል ዩናይትድ ስቴትስ ኢትዮጵያን ከክልሉ ዋናዋ አጋሯ አድርጋ እንደምታይ ጀፍሪ ስሚት ገልጸዋል። ስሚት የሮበርት ኬኔዲ የሰብአዊ መብት ማዕከል ቦርድ ሊቀመንበር ናቸው። ኢትዮጵያ አልሻባብን በመከላከል በኩል ጽኑ አጋር ተደርጋ ትታያለች ከክልላዊ ትብብር አንጻር ብቻ ሳይሆን በአህጉሪቱ ዙሪያ ለአፍሪካ ሕብረት የሰላም ጥበቃ ተልዕኮዎች ወታደሮችን በማቅረብም ጭምር፣ በተለይም ሱዳንና ደቡብ ሱዳን ውስጥ ላለው ቀውስ መፍትሔ ለማምጣት እየተደረገ ባለው ጥረት ባላት ሚናና በሸምጋይነት ሚናዋ ምክንያት ኢትዮጵያ ዋናዋ አጋር ተደርጋ ትታያለች። ስሚት አያይዘውም ኢትዮጵያ ጨቋኝ ሀገር በመሆኗ የፕሬዝደንት ኦባማ ጉብኝት የተሳሳተ መልዕክት ያስተላልፋል ብለዋል። ብዙ ሰዎች የማያውቁት ነገር ምንድን ነው? ኢትዮጵያ በዓለም ከባድ ሳንሱር ከሚደረግባቸው ሀገሮች አራተኛዋ መሆኗ ነው። ጋዜጠኞችን በማሰር ከመላ አህጉሪቱ ከኤርትራ ቀጥላ ትፈረጃለች። ኢትዮጵያ ውስጥ የሙስሊም ዲሞክራሲያዊ ተቃዋሚዎች ካሏቸው ጋር ተገናኝተው የተነጋገሩት የአትላንቲክ ካውንስል ብሮውኒን ብርተንም የፕሬዚዳንት ኦባማን ጉብኝት ስህተት ነው ብለውታል። በቅርቡ በአሸባሪነት ክስ ጥፋተኛ የተባሉትንም አነጋግረው ነበር። የጥፋተኝነት ብይን በተሰጠበት የፓርላማውን መቀመጫዎች መቶ በመቶ ባሸነፈበት ወቅት ኢትዮጵያ የፕሬዚዳንት ኦባማን ጉብኝት ማግኘቷ ለኢትዮጵያ መንግስት መጥፎ መልእክት ያስተላልፋል። አንድ ከፍተኛ የኦባማ አስተዳደር ባለስልጣን ዩናይትድ ስቴትስ ሰብአዊ መብትን በሚመለከት ያላትን ስጋት በይፋም ሆነ በግል ከኢትዮጵያ መንግስት ጋር በየጊዜው እንደምትነጋገር ገልጸዋል።